ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 25 2012 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ፣ የተከበራችሁ አድማጮች። እንደምናመሻችሁ። የማስተናግዳችሁ ሶሎሞን አባተ ነኝ። የምንፈልጋት ኢትዮጵያ ውጥን መርሃ ግብር ለሰው ልጅ ለኢትዮጵያውያን እኩልነት፣ ነጻነት ሁላችንም እንቆማለን ያንን ለማምጣት በምንሄድበት መንገድ ልዩነት ሊኖር ይችላል። የተለየ ሰይጣን አድርጎ ሌላውን መሳል ለራስ ደግሞ የሌለ መላእክነት ካባ መደረብ ትክክል አይደለም። ቁጭ ብለን እስቲ እንነጋገር፣ ተነጋገር ሁላችንም ሰው መሆናችን፣ ሁላችንም ላይ መልካም ጎንም ስተትም መኖሩን በትክክል የተማርነው ዴስቲኒ ኢትዮጵያ በተሰኘው መርሃ ግብር ላይ የተሳተፉት የኢትዮጵያ ዜጎች ለማኅበራዊ ፍትሕ ሊቀመንበር አቶ የሸዋስ አሰፋ ናቸው የሰማችኋቸው። አስተባባሪውንም ይዘናል። የሚፈለገው ነገር ምንድን ነው? የኢትዮጵያን መጻኢ ዕድሎች ምን ምን ሊሆኑ እንደሚችሉ በጋራ ከማመላከት በተጨማሪ ሁለተኛው በግል ያላቸውን ግንኙነት የመነጋገር የመደማመጥ አንዱ አንዱን የመረዳት አንዱ እግሩን የሌላው ጫማ ውስጥ የማጥለቅ እና ከዛም አልፎ እርስ በርስ የመተማመን ነገር ሊፈጥሩ እንደሚችሉ ግምት ነበረን ከሌላ ሀገር ልምድ ስለዚህ ያንንም ተሳክቶልናል። አቶ ንጉሡ አክሊሉ ይባላሉ ይዘናቸዋል። ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ። እንደምናመሻችው። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ትናንት ያካሄደውን የመጀመሪያ ስብሰባ የተለያዩ ውሳኔዎችን በማሳለፍ አጠናቋል። ፓርቲው ከግንባር ወደ ውህድ ፓርቲነት ከተሸጋገረ በኋላ ባካሄደው የመጀመሪያ የስራ አስፈጻሚ ኮሚቴ ስብሰባ በተለያዩ ወቅታዊና ሀገራዊ ጉዳዮች ዙሪያ መምከሩ ተገልጿል። ፓርቲው የ2012 ብሔራዊ ምርጫ በያዝነው ዓመት እንዲካሄድ ጠንካራ አቋም ይዘናል ብሏል። ከሀገር ውስጥ መገናኛ ብዙኃን ባገኘነው ዘገባ መሰረት የፓርቲው ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም ብልጽግና ፓርቲ በምርጫው ዙሪያ የአቋም ለውጥ አላደረገም ብለዋል። ያ ግን አሉ አስከትለው ፈታኝ ነገሮች የሉም ማለት አይደለም። ስራ አስፈጻሚው በስብሰባው የምርጫ ስጋቶችና መልካም እድሎች ዙሪያ በስፋት መክሮ ውሳኔ አሳልፏል ብለዋል። የጸጥታ ችግሮችን ለመፍታት የጸጥታና ሰላምና የፍትህ ተቋማት ኃላፊነታቸውን ሊወጡ ይገባል ያሉት ኃላፊው ህብረተሰቡም አጥፊዎችን በማጋለጥ ተፎካካሪ ፓርቲዎችም አባላትና ደጋፊዎቻቸውን ሰላምን ከሚያውኩ ተግባራት እንዲያርቁ የበኩላቸውን ኃላፊነት እንዲወጡ ጠይቀዋል። የጽናትና መመከት ጉባኤ ተብሎ የተሰየመው ህዝባዊ ወያነ ሐርነት ትግራይ ህወሓት በታሪኩ ለመጀመሪያ ጊዜ የጠራው አስቸኳይ ጉባኤ ነው፣ በመቀለ ከተማ እየተካሄደ የሚገኘው። በጉባኤው መክፈቻ የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ኢህአዴግ በማፍረሰ አዲስ ፓርቲ ማቋቋም ጊዜው አይደለም፣ በኢትዮጵያ የመድብለ ፓርቲ ስርዓት ስላለ የመስመር ይሁን የአመለካከት ልዩነት መኖር አዲስ አይደለም ያሉት ሊቀመንበሩ በአሁኑ ጊዜ ያለው የየራስህ አካሄድ ይዘህ መጓዝ ሂደት ግን ክህደት የተሞላው አሳዛኝ ነው ሲሉ ከሰዋል። ይህ አስቸኳይ ጉባኤ ፓርቲያችን በራሱ ፍላጎት ሳይሆን በሀገራዊ ወቅታዊ ሁኔታ ተገዶ እያካሄደ ያለው ከመሆኑ በተጨማሪ በዚህ ጉባኤ ወቅታዊ ጉዳዮች ገምግመን የፓርቲያችን ቀጣይ ህልውና የምንወስንበት በጣም ልዩ ጉባኤ ነው ነው ያሉት። በዚህ አስቸኳይ ድርጅታዊ ጉባኤ 1170 ጉባኤተኞች እየተሳተፉ እንደሚገኙ የጉባኤው አዘጋጅ ኮሚቴ ሰብሳቢ አቶ አለም ገብረ ማሳደግ በመድረኩ ተናግረዋል። ተሳታፊዎች በዛሬ ዕለት በየዞኑ በቡድን እየተወያዩ ውለዋል። በነገ ዕለት ደግሞ በጋራ ከተወያዩ በኋላም የመጨረሻ የአቋም መግለጫ በተለይ በውህደት ጉዳይ ላይ ያወጣሉ ተብሎ ተጠብቋል። ለአሜሪካ ድምጽ ሙሉጌታ አጽብሃ መቀለም ህዝባዊ ወያኔ ሓርነት ትግራይ በዛሬ ዕለት አስቸኳይ መለከተ ዘገባ ነበረ። ሙሉጌታ አጽብሃ ነው ያቀረበልን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። Okay. <laughs> የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢራን ኩድስ ሰራዊት አዛዡ ሞት የተሰማቸውን ደስታ ዛሬ ገልጸዋል። ካሲም ሱሌማኒን የገደለው የአየር ጥቃት እንዲያውም በጣም የዘገየ ነው ብለዋል። ፕሬዚደንቱ ባግዳድ ዓለም አቀፍ አውሮፕላን ጣቢያ አቅራቢያ ጀኔራሉን ኢላማ ያደረገው የአየር ጥቃት መካሄዱን የዩናይትድ ስቴትስ የመከላከያ ባለስልጣናት ካረጋገጡ ወዲህ ለመጀመሪያ ጊዜ በይፋ በጉዳዩ ላይ የተናገሩት ፕሬዚደንቱ ኢራን የአሜሪካውያንን ኢላማ ማድረጓን የምትቀጥል ከሆነ ተጨማሪ ጥቃት ያገኛታሉ አስጠንቅቀዋል። ፕሬዚዳንት ትራምፕ ፍሎሪዳ ማራላጎ ከሚገኘው ማረፊያቸው በሰጡት ቃል እርምጃውን የወሰድነው ጦርነት ለማስቆም ነው ብለዋል። የኢራን አገዛዝ በክልሉ የሚፈጽመውን ወረራ በየቦታው ተዋጊዎችን በመጠቀም ጎረቤት ሀገሮችን የሚያተራምሰውን ማቆም አለበት ሲሉ አስገንዝበዋል። ትር ስቴትስ የአየር ጥቃት ለተገደሉት የኢራን ወታደራዊ አዛዥ ቃሲም ሱሊማኒ የኢራቁ አዛዥ አቡ ማህዲ አልሙሃኒ እና ሌሎችም ስምንት የኢራቅ ወታደራዊ መሪዎች ኢራቅ ውስጥ በሺዎች የተቆጠሩ ለቀስተኞች በቀብር ስነ ስርዓት ላይ ተካፍለዋል። በዛሬው ስነ ስርዓት ብዙዎች ጥቁር የሀዘን ልብስ ለብሰው የኢራቅንና ኢራን የምትደግፈውን ሚሊሺያ ባንዲራዎች የያዙ ሲሆን አንዳንዶች ሞት ለአሜሪካ የሚሉ መፈክሮችን ሲያሰሙ ተስተውለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ታህሳስ 25 2012 ዓ.ም ምሽት ፕሮግራም ነው። ማ ይዟል? አብራችሁን ቆዩ አሁን ወደ መጀመሪያው ዝግጅት እናልፋለን የምንፈልጋት ኢትዮጵያ ውጥን መርሃ ግብር ዴስቲኒ ኢትዮጵያ በተሰኘው መርሃ ግብር ከተዘጋጀውና ከተካሄደው የምንፈልጋት ኢትዮጵያ ውጥን በሚል ርዕስ የተካሄደ መርሃ ግብር ላይ ከተሳተፉ የፖለቲካ መሪዎች መካከል የኢትዮጵያ ዜጎች ለማኅበራዊ ፍትሕ ሊቀመንበር አቶ የሸዋስ አስፋ ይገኙበታል። መለስካቸው አማሃ አነጋግሯቸዋል። አቶ ይሸዋስ ሰፋ የዴስትኒ ኢትዮጵያ ሰዎች አግኝተዋቸው ለሀገራቸው ያላቸውን ዓላማ ሲያስረዷቸው በደስታ እንደተቀብሏቸው መርሃ ግብሩ ሲጀመርም የሚያውቋቸውን የራሳቸውን የፓርቲ አመራር አባላት ጭምር እንዳገኙ፣ በሌላ በኩል ደግሞ ፍጹም በተቃራኒ የቆሙ ናቸው ብለው የሚገምቷቸውን ኢትዮጵያውያንን እንዳገኙ ነግረውኛል። ስድስት ወር ሙሉ ምስጢራዊነቱ ተጠብቆ የተከናወነውን ሂደትም በደስታ ያስታውሱታል። ለአቶ ሸዋስ አንድ ያቀረብኩላቸው ጥያቄ እነዚህ በቅርብ የሚያውቋቸውንም አብረንም ልንገናኝ አንችልም ብለው ተስፋ ያቆርጥባቸውን ሲያገኙ ምን ተሰማሁት? ሁለት ትምህርቶች ከዛ ወሰድኳቸው ብዬ የማስባቸውን ልናገር፣ በጣም ጠቃሚ ስለሆኑ። የመጀመሪያው ለኢትዮጵያ ጥብቅና ያለኝ እኔ ብቻ አይደለሁ፣ ኢትዮጵያን ከሌሎች ጠብቃት ይሆናል እንጂ ከኢትዮጵያውያን መጠበቅ አይቻልም የሚለው አንደኛው ነው። ስለዚህ ብዙ ኢትዮጵያውያን ስለ ኢትዮጵያ እንደሚያስቡ በትክክል ያረጋገጥኩበት ነበረ። ሁለተኛው ደግሞ የተቃራኒውንም ሀሳብ የራሴንም ሀሳብ ራሴ መናገር ትክክል አይደለም፣ ከሌ እንዲህ ያስባል ብዬ ከዛ መልሱንም እኔ ነበርኩ የምናገር፣ ለሌሎችም እንደዚሁ ማለት ነው እነዚህ ሁለት ነገሮች መታረም እንዳለባቸው በተግባር አይቻለሁ። እና እዛ ስንገባ ቴክኒኩም የሂደቱ ማለት ነው በጥብ ስርዓት ያለው ነበረ። ሪዮስ ፓርትነርስ የሚባሉ ሌሎች ሀገሮች ላይ የሰሩ ሰዎች ነበሩ፣ ቴክኒኩን የሚያሳዩን። በካናዳ በሌሎችም ሀገሮች ያሉ እህትና ወንድሞች ነበሩ፣ እውነት ለኢትዮጵያ በደም ሐዘን ያላቸው ሰዎች፣ ኢትዮጵያ መትረፍ አለባት ይህንን ጊዜ መሻገር አለባት ብሎ የሚያስቡ ሰዎች ነው ያገኝ ነው እና ካለባበስ ካነጋገር ከሚኖሩን ግንኙነቶች ጨምሮ፣ በነገራችን ላይ ሁለት ሁለት ሶስት ቀን እያደርን ነበረ የምናደርገው የስልክ እንትን የለም። ይሄ ካሜራ የሚባል ከረባት የሚባል እንደዚህ አይነት ፎርማል የሆኑ ነገሮች ሁሉም ይሄ ደግሞ ሰው እንድንሆን በደንብ ያደረገ ይመስለኛል። በራት በቁርስ ወክ በማድረግ ደግሞ ያን ስናደርግ ፍጹም አግኝተናቸው ከማናውቃቸው ከማናቃቸው ኢትዮጵያውያን ጋራ ከኔ ሀሳብ ተቃራኒ ነው ብለን ከምናሰባቸው ጋራ እንዲሆን ነበር የሚያደርጉትና እዛ ላይ የእውነት እነዚያን ሰዎች የውስጥ የልባቸውን ምኞትና ፍላጎት የተረዳሁበት ነው እና የመጀመሪያው ነገር ራሴን ያረምኩበት ነው ማለት ይቻላል። ዋናው ነገር ደግሞ ኢትዮጵያ ተስፋ አላት ብዬ ለኢትዮጵያ ተስፋ የሚሆኑ ሰዎችን እዛ ውስጥ ያየሁበት ነው እና እንደ እንደ ድርጅትም እንደ ሀገርም በጣም መልካም ውጤቶች ያየንበት ነው የሚል እምነት ነው ያለኝ። ለመሆኑ ከመርሃ ግብሩ ምን አይነት ውጤት ይገኛል ብሎ አስበው ነበር? መጀመሪያ ሲጀምሩት ምን ነበር የሚጠብቁት? እንደዚህ አይነት የተሰማቸው ሰዎች አሉ እዚያም ላይ ተናዘዋል። መጨረሻ ላይ ስገባ እንደው ምን የተለመደው ነው ያሉ ሰዎች አሉ። ተመልሰው የሄዱ ሰዎችም እንዳሉ ሰምቻሉ። መጨረሻ ላይ እኔ ግን እዛ አይደለሁም። በተፈጥሮ ጨለምተኛ አይደለሁም። ከማንኛውም ኢቭን ከመጥፎ ነገር ውስጥ መልካም ነገር ለማውጣት እምጥር ነኝ ብዬ አስባለሁ። እና እኔ እንደሄድኩ ነው የተዋሃድኩት ማለት ይችላለሁ። ሀሳባቸው፣ ጥረታቸው የሆናል አይሆንም፣ የሁላችንም ጥረት ሆኖ ሀሳባቸው ግን በጣም ነው የገዛኝ። ሲነግሩኝ ልክ ሲነግሩኝ ነው የተገናኘ ነው ማለት ይቻላልና እኔ እንደተባለው በጣም ምንም አያመጣም ጠብቀው የነበሩ ግን በኋላ በጣም የተገረሙ ሰዎች አሉ። ሲያዩት መጨረሻውን ጥለው ሄዱ። መጨረሻውን ሲያዩት ደግሞ በጣም የተጸጸቱም አሉ። እኔ ግን ከመጀመሪያውም ደስ ብሎኝ፣ ከመጀመሪያው በጥሩ ነው የጀመርኩ በመገናኛ ብዙኃን እኔም ሳይ በዚያ ጊዜ ያዩ ሰዎችም ቡድኖች መካከል አለ ተብሎ የሚገመተው አለመግባባት ወይም የመጠራጠር ችግር ሲያልፍም የጠላትነት ስሜትም ይታይ ነበረ። በብዙዎቻችሁ ዘንድ እዛ ያየ ናችሁ። ግን የዛን ጊዜ ያየነው ስሜት የተለየ ነው። ሕዝቡ በመገናኛ ብዙኃን የተመለከተው እኔ እስካየሁት ድረስ በጣም በመገረም ነበረ። እና ይሄ እውነተኛው ስሜት የታየበት ነው ወይንስ እንደው ሌላ ድራማ ለመስራት ነው የሚሉም ሰዎች አሉ። እኔም እንደዛ ነው የተሰማኝ መጀመሪያ እና ይህ እንዲት እውነት ሊሆን ይችላል ነው ያልኩት። እንዴት ሆነ ጨለምተኛ አይደለሁም ብዬ አለባቸው ነው ከዛ በተጨማሪ ሰው በመሰረቱ መልካም ነው ብዬ ማስብ ሰው ነኝ ያየሁትም እሱ ነው ተራርቀን በሌላ አይነት ስለምንተያይ ሌላው ሚዲያው በሚስለው ስለምናየው ነው እንጂ ያየናቸው ሰዎች በተለያየ ጽንፍ ያሉ የሚባሉትም ጠጋ ብለን ስናያቸው ሰዎች ናቸው እንደኛ ይራባሉ ይጠማሉ ይፈራሉ ይደፍራሉ ይጨነቃሉ መጨረሻው ምን ይሆን ብለው ያስባሉ ስለዚህ ከነዚህ ሰዎች ጋር እውቀት ሲደመርበት ወደዚህ አድርሶናል የሚል እምነት አለኝ ድንቁርና ያጠፋል ድንቁርና ጥርጣሬን፣ ፍርሃትን ይዘራል። እውቀት ደግሞ መቀራረብን ቅድም ቴክኒኩን ነገር ያለው እንዲህ አድርጉ፣ እንዲህ አድርጉ፣ ይህን ተነጋገሩ ይህን ፋሲሊቴት ከማድረግ ውጭ በነገራችን ላይ ያደረጉት ምንም ነገር የለም። እነዛ ሰዎች አቶ ንጉሱ አክሊሉ ገልጾታል። ምንም እጃቸው የለበት ይህንን አድርጉ ያም ሲሆን ደግሞ በትህትና እንደዚህ አድርጎ ከዚያ በኋላ እየገባንበት ስንሄድ ይሄ የተፈተነ እውቀት ስለሆነ በሌሎች ሀገሮች የታየ እውቀት ስለሆነ ያ እውቀት ወደ ሰውነታችን መለሰን የሚል እምነት ነው ያለኝ እና አሁን በነገራችን ላይ አንዳንድ ነገር ሲሆን እንደዋወላለን ከሁሉም አሁ ከሁሉም ጋራ የኦነግ ይሁን የኦብነግ ይሁን የአብን ይሁን የኦፌኮ ይሁን ከሁሉም ጋራ ኢቨን ግብረሰና ድርጅቶች ውስጥ ያሉ ሰዎች ሁሉ ላይ እንደዋወላለን። እንዴት ነው ይሄ ነገር እና የምናገኘው ሀሳብ ራሱ የሚገርም ነው። እስካሁን ድረስ ተጎድተን መቆየታችንን ነው ያወቅ ነው የተስማማን እኮ አንድ ፓርቲ ለመሆን አንድ አይዲዮሎጂ ላይ ለመቆም አይደለም። የምንፈልጋት ኢትዮጵያ ምን አይነት መሆን አለባት ወደፊት በኢኮኖሚ፣ በውጭ ግንኙነት፣ በረሃ፣ በሀገር ቀጣይነት እየተባለ ሁሉ ተቀመጠ። በዚህ በዚህ መቼ መጥፎ ነገር የሚመኝ የለም አይደለም። የምትደርስበትን ወደፊት ኢትዮጵያ የሚያገኝ የሚያጋጥማትን ነገር በዝርዝር አየንና ስም አወጣንለት። አንዱን ንጋት፣ አንዱን አፄ በጉልበቱ፣ አንዱን ሁነት ማለት ነው፣ አንደኛውን የፉክክር ቤት

መቼም ከህዝብ ቁጥር ከውጭ ከዓለም አቀፍ ሁኔታ በቀላሉ ከማንቀይራቸው ውጭ ያሉትን ነገሮች ማየት እንችላለን አይደለም ለምሳሌ የኢኮኖሚ ሁኔታውን ማየት እንችላለን እነዚህን ሁሉ አየንና ቀጣዩ ወደፊት ኢትዮጵያ ሊያጋጥሟት የሚችሏት ከዚህ አትወጣም ብለን አራቱን ሁኔታዎች አስቀመጠ እዛ ለነዛ ስም አወጣን የትኛውም ቢሆን ትንሽ ህዝብም ይወክል ትልቅ ህዝብ ይወክል አገርም በአጠቃላይ ይወክል መጥፎ ነገሮችን የሚመኝ ድርጅትም ሆነ ግለሰብ የለም ግን ኮ የገረመን እኛ ወይም ተመልካቾችንና ምስጢር ሆኖብን የቆየነውን ሰዎች የሚገርመን የነ የነበረው የምንመለከታቸው የነበረው አንደኛችሁ ለሌላው በጠላትነት ብቻ አይደለም። ምናልባት አንድ የእርሶ ጓደኛ ወይም እርሶ እገሌ የመጣው እኮ ኢትዮጵያን ለማጥፋት ነው ብሎ እኮ የሚያምን ሰው ሁሉ አለኩ በእናንተ መካከል አንዱ ከአንዱ እና እስከዛ ድረስ የሚደርስ አስተሳሰብ ያለ ስለሆነ ይህ እንዴ ሊግባባ ይችላል ለማለት ነው እንግዲህ አዎ፣ ትክክል ነው። እሱን እሱን እሱን ሁለታችን እንደዛ ምንባባል ወገኖች፣ ቁጭ ብለን አልተነጋገር ነው። ቅድም ገልጫዋለሁ። አንዱ የተማርኩት ነገር ያየለንም አስቀድማችሁ ያየለንም እናገረዋለሁ? ይናገራዋለው የሸዋስን ምን ራሴ ጥያቄውን ራሴ ጠይቄ ራሴ ይመልሳለሁ። ይሄ ይሄ አቀራረብ ለሁሉም ድርጅት ለሁሉም ግለሰብ ትክክል አይደለም። የሰውየው ሐሳብ ከነነፍሱ መደመት አለበት። ምንድነው የሚፈልገው በተለየ መሳል የለበትም። ከዛ ደግሞ ፈራጁ ህዝብ ነው የሚሆነው አሁን እኮ ንጋትን እንፈልጋለናል እንጂ ንጋትን ለማምጣት በሚኬለው ሂደት እንለያያለን። ያንን በሰለጠነ መንገድ እናስቀምጠው። ቢያንስ በትንሹ ግን ሀሳባችን አንድ አይነት ነው ለሰው ልጅ ለኢትዮጵያውያን እኩልነት፣ ነፃነት ሁላችንም እንቆማለን። ያንን ለማምጣት በምንሄድበት መንገድ ልዩነት ሊኖር ይችላል። የተለየ ሰይጣን አድርጎ ሌላውን መሳል፣ ለራስ ደግሞ የሌለ መላእክነት ካባ መደረብ ትክክል አይደለም። ቁጭ ብለን እስቲ እንነጋገር፣ ተነጋገር ሁላችንም ሰው መሆናችን ሁላችንም ላይ መልካም ጎንም ስህተትም መኖሩን በትክክል ነው የተማርነው። ይሄ ደግሞ አሁን ለምሳሌ ቅድም ድራማ ምናምን ቢሆን የመጀመሪያው ማስታወቂያው ነው የሚቀድመው። ይሄ እኮ ማስታወቂያ የለውም ምን የለውም፣ ወደ ህዝቡ መድረስ ሲኖርበት ብቻ ነው ያወጣል። ከልባችን ከነፍሳችን፣ የተነጋገርንበት ምክንያቱም የእኛን የልጆቻችንን፣ የልጅ ልጆቻችንን አገር ነው እያሰብን የተነጋገርነው እና በእውነት በእውነት ኢትዮጵያ የሰው ድሃ አለመሆኗን ቅድም እነ ንጉሱን የጠቀስኩት ማለት ነው በጣም ጨዋና ጥሩ ኢትዮጵያውያን እንዲሁ ሌት ተቀን ከልባቸው የሚሰሩ ሰዎችን ወደዚህ ለማቀራረብ እግር ላይ ወድቀው የሚለምኑ ሰዎችን ያገኘንበት ከዚያ በተረፈ ራሳችንን በደንብ አርመን የወጣንበት በትክክል በቃ። በሰውነቱ ነው ማየት ያለብኝ፣ ሀሳቡን መረዳት አለብኝ። ሌላው ነገር ለመስማት ዝግጁ ሆነን ሄዱ። ፖለቲከኛ ለመናገር ነው የሚሮጠው አይደለ? እዛ ግን ለመስማት ነው። ምንድን ነው ምንድን ነው የእሱ ሀሳብ? በተለይ ወጣ አሉ የተባሉ ሰዎችን ለመስማት እስቲ ንግሩ ምንድን ነው። እኛ እንዲህ ያለ ስዕል በፍጹም እንደዚ አይደለም ማለት አለመሆኑን አለመሆኑ፣ ደግሞ ቅድም ያልኩት ነው። የሚዲያ ወሬ አይደለም፣ የከረባት ወሬ፣ የመግለጫ ወሬ አይደለም። በትክክል እኔ ተናገር ያለ እስር ቤት ውስጥ ከዛ በታች ምንም ነገር ስለማይመጣ ሰው ከልብ ነው የሚነጋገር። ያደረገውንም ይናዘዛል ኢቭን ከዛ ከወንጀሉ ውጭ ያለውን ዝግዝግ አድርጎ ነው የሚናገረው እዛ ልክ እንደዚ ትክክል ያልሆነውን ነገር ሁሉ በትክክል ዝግዝግ አድርገን የተነጋገርንበት፣ ኢትዮጵያ ያለችበትን ሁኔታ በእውነት ከልብ የተነጋገርንበት ትክክል ያልሆኑትን ነገሮች ለማረም በጋራ ቃል የገባንበት፣ ለህዝብ ውሳኔ ራሳችንን አሳልፈን ለመስጠት ቃል ኪዳን የገባንበት ነው። ይህን ደግሞ በደረጃ ወደ ህዝብ እናደርሳለን። ሁለትም አራት አራትም እየሄድን እየሆንን በየሀገሩ እየሄድን አሁን ለህዝቡ እነግራለን። ኢትዮጵያ የሚያጋጠማት ይሄ ነው። እያንዳንዱ ዜጋ የሚያስበው የሚፈጽመው በጠቅላላ ከነዚህ አማራጮች አንዱ ላይ የሚጥለው ነው። ስለዚህ እያሰበ እያንዳንዱ ዜጋ በተለይ ውሳኔ ሰጪው መራመድ አለበት፣ በጥንቃቄ መራመድ አለበት። የሚፈልጋት ይገርማችሁ፣ ገና እየዞርን ልናስተምር ነው በጋራ በጣም አመሰግናለሁ። አቶ ሽዋስ እኔም በጣም አመሰግናለሁ። ለመሆኑ ዴስቲኒ ኢትዮጵያ ምንድን ነው? እንዴትስ ታሰበ? እንዴት ተዘጋጀ? ማን አዘጋጀው? እንዴትስ ተካሄደ? ወደ መለስካቸው ልመለሳችሁ ከአስተባባሪዎቹ አንዱ የሆኑትን አቶ ንጉሱ አክሊሉን አነጋግሯል። የምንፈልጋት ኢትዮጵያ ውጥን በሀገሪቱ በተለያዩ መስኮች ተጽዕኖ ያላቸውን ኢትዮጵያውያን ሰብስቦ በምስጢር ሲሰራ መቆየቱ ለሕዝብ በይፋ የታወቀው ከጥቂት ሳምንታት በፊት የተገኘው ውጤት በመገናኛ ብዙሃን አማካይነት ከስካይ ሆቴል በቀጥታ ስርጭት በተናኝ ምሽት ነበረ። የወጡኑ አስተባባሪ አቶ ንጉሱ አክሊሉን የጠየኳቸውም ለምንድነው በምስጢር የያዛችሁት መጀመሪያ በሚስጥር የተያዘበት ምክንያት በሚስጥር መነጋገር ስለማያስፈልግ ነው። ብዙ ውይይቶች በግልጽ ይካሄዳሉ። ድርድር፣ እርቅ የመሳሰሉ ይሄ ግን ራሱ ዘዴው ሳይንሳዊ ዘዴ ነው። እንደገና መንፈሳዊ ነገርም አለው። መንፈሳዊ ስንል ሃይማኖታዊ ማለት ሳይሆን በሰዎች መካከል መቀራረብ፣ ወዳጅነት መፍጠር፣ ወንድማማችነት ማጎልበት ከዛ ደግሞ ሲያልፍ መደማመጥ አንዱ አንዱ መረዳት፣ ከዛ ደግሞ መተማመን ሊፈጥር የሚችልባቸው የተለያዩ ዘዴዎች አሉት ውስጥ እና ይሄ ሲደረግ ዝም ብሎ ሰዎች ለይስሙላ ወይ አንድ የራሳቸውን የፖለቲካ አቋም ለማራመድ ብለው የሚናገሩበት መድረክ ሳይሆን እርስ በርስ የሚገናኙበትና የሚደማመጡበት፣ ወዳጅነት ፈጥረው ወደ መተማመን ሊያመራ የሚችል ንግግር የሚያደርጉበት ስለሆነ ነገሩ በሚስጥር መያዝ አለበት። ሌሎችም ሀገሮች ኢትዮጵያ ውስጥ ብቻ የተካሄደ አይደለም። ትራንስፎርሜቲቭ ሲናሪዮ ፕላኒንግ ይሉታል። የሀገራችንን የወደፊት አማራጭ መልኮች አብሮ መገንባት ማለት ነው እና ይህንን አብሮ ለመገንባት ሌላ ሀገርም ከነበረን ልምድ በደቡብ አፍሪካ፣ በኮሎምቢያ፣ በጓቲማላ ሌሎችም ሀገሮች በሚስጥር መነጋገር በጣም ይጠቅማል። ይሄም አንደኛ እነሱም ደህንነት ይሰማቸዋል፣ ነፃ ሆነው ይነጋገራሉ። ከማንኛውም አይነት ጫና ረገብ ብለው ከምንም ከጋዜጠኛ ጫና፣ ከሌላ ከታዛቢ ጫና፣ ከምንም አይነት ነገር ጫና ነፃ ሆነው ይነጋገራሉ። እና ሚስጥራዊ ነው ስንል የሚካሄድበት ቦታ ከአዲስ አበባ ውጭ ነው። ሆቴሉ ሙሉ በሙሉ ይዘጋል። ታዛቢ አይገባም። ጋዜጠኞች አይገቡም። እነሱም ራሳቸው ደግሞ በማህበራዊ ሚዲያ የሚሆን በሌሎች ሜንስትሪም ሚዲያ አይዘግቡም። እኛም አንዘግብም እና ያንን ከመጀመሪያ ጀምሮ እዚህ ሂደት ውስጥ ሲገቡ ተነጋግረን ተስማምተን የሚገቡበት ነገር ነው እና ሁሉም ይህን ነገር ተስማምቶ ፈልጎት እስከ መጨረሻው ድረስ አክብሮት ነው የሄደው በመርሃ ግብሩ እንዲሳተፉ የተደረጉ ቁጥራቸውን በትክክል አናውቅም። እነማን እንደሆኑም ብዙ ሰው አያውቅም። እነዚህን እንዲመረጣቸው እነማን ናቸው? ለምን መረጣቸኋቸው? ሌላ ሀገር ባለው ልምድ በዚህ ፕሮሰስ ውስጥ ይሄ ሂደት ራሱ እንዲካሄድ የሚገፋፉ ሶስት ዋና ዋና ምክንያቶች አሉ። አንደኛ በአንድ ሀገር ውስጥ ያለው የፖለቲካ ፍጥጫ ወይም የፖለቲካ ተቃርኖ አገሪቱን አንድ አጣብቂኝ ውስጥ ሲከታት ወይም እየከተታት ሲሄድ ይህ አንዱ ነው። ሁለተኛ አንድ ቀጥተኛ የሆነ መፍትሄ በሚጠፋ ጊዜ ያንን አጣብቂኝ ጥሶ ለማለፍ ቀጥተኛ የሆነ መፍትሄ ሲጠፋ፣ ሶስተኛው ደግሞ አንድ አካል ብቻውን ወይም አንድ ተዋናይ ብቻውን ያንን አጣብቂኝ ጥሶ አልፎ ሌሎችን ማሳለፍ መቻል ሲያቅተው በሌሎች ሀገሮችም ይሄ ብዙ ጊዜ የታየ ነገር ነው። ኢትዮጵያ ውስጥ ብቻ የሆነ ነገር አይደለም። ይሄ ሂደት በጣም እንደሚጠቅም ብዙ ያለፉ ታሪኮች ያሳያሉ። እኛም ያንን ተመክሮ አይተን በጣም ስለተመሰጥንና ስለተገረምን ነው ይህን ነገር ለምን ኢትዮጵያ ውስጥ አንሰራውም ብለን ይህንን ሂደት በተለያዩ ሀገሮች ሲከውኑ የነበሩ ሰዎችን እዚህ ጋብዘናቸው ከኛ ጋር እንዲሰሩ ያደረገ ነው። ሪዮስ ፓርትነርስ የሚባል ድርጅት ነው። የታወቀ ወልድ ክላስ የአማካሪ ድርጅት ነው እና አሁን የሚሰራው ስራ በአጠቃላይ እንደዚህ አይነት በአንድ አገር ላይ ይሁን በአንድ ዘርፍ ላይ የሆነ እንደዚህ አይነት አጣብቂኝ የምቅርቃር ሲፈጠር እሱን በደንብ በጥሶ ለመሄድ የሚረዱ ብዙ ዘዴዎች ይጠቀማሉ። አንዱ በጣም ፍቱን ዘዴ ይሄ ዘዴ ነው እና አሁን ባልኩት መሰረት እኛም ይህን ነገር ስናደርግ ሌላ አገር እንዴት ነው ሰዎችን የመረጡት ብለን በደንብ አድርገን ልምድ ወስደናል እና ሌላ ሀገር ከሰላሳ እስከ አርባ የሚጠጉ ሰዎች ከአጠቃላይ ከፖለቲካው፣ ከማህበራዊው ዘርፍ በጠቅላላ ከጥግ እስከ ጥግ ሁሉንም ባይሆን እንኳን ወካይ የሚባሉ የሚሳተፉበት ነውና እኛም ሀገር ሲመጣ ያደረግ ነው። ልክ ደቡብ አፍሪካ ላይ ነው መጀመሪያ የተደረገው። ይሄ ሂደት ወደ ሌላ ሀገር ሲሄድ ለራሳቸው አገር ሁኔታ ተጨባጭ ሁኔታ አድርገው እንዳላመዱት ሁሉ እኛም ለኢትዮጵያ ተጨባጭ ሁኔታ እንዴት ነው ማላመድ የምንችለው? የኢትዮጵያ የተለዩ ባህሪያት ምንድን ናቸው? አንዱ ተለያይነታችን ብዙ ስብጥር አለ። ዛነት የሚባለ እንዴት ያሉትን የፖለቲካ አስተሳሰቦች፣ ብሔር ብሔረሰቦች፣ እምነቶች እና የመሳሰሉትን እንዴት ማካተት እንችላለን ብለን በደንብ አድርገን ያሰብንበት፣ እኛ ይህንን ውጥን አንድ ላይ ሆነን ስንሰራ የነበርን ዘጠኝ ባለሙያዎች ነን። የተሳካልን ባለሙያዎች ነን በየ ቦታው የምንሰራ እና በትርፍ ጊዜያችን እየተሰበሰብን በተደጋጋሚ እየተገናኘን ስንሰራ የነበረው ነገር ነው እና በመጀመሪያ ያደረግነው ለዚህ ሂደት የሚያስፈልጉንን ሰዎች ከመምረጣችን በፊት እስቲ ማን ናቸው ኢትዮጵያ ውስጥ በጣም ገዢ አስተሳሰብ ያላቸው ወይም ኢንሳይት ፉል የሆኑ ሁለተኛ ተጽዕኖ ማምጣት የሚችሉ ወይም ተጽዕኖ ፈጣሪ ሰዎች በየመስካቸው ሶስተኛ ደግሞ ተከታዮች ያሏቸው ሰዎች ማን ናቸው በደንብ በርካታ ተከታዮች ተከታዮች ማለት ቀጥተኛም ተዘዋሪም ተከታዮች ያሏቸው ቀጥተኛ ተከታዮች የምንላቸው ለምሳሌ የፖለቲካ ፓርቲ አመራሮች ከሆኑ የዛ ፖለቲካ ፓርቲ አባላት እና ደጋፊዎች ኮንስቲቱንት ይባላሉ። ከዛ ውጭ ግን በየዘርፎ ያሉ በጣም ተሰሚነት ያላቸው ሰዎች አሉና እና በዚህ መሰረት ሶስት መቶ የሚጠጉ ሰዎችን በየጊዜው ቁጥሩን እየጨመርን ዝም ብለን አንድ ቋት ፈጥረን እዛ ውስ ስንከትቆየን እና ግን የሀገራችንን ልዩ ልዩነቶች በደንብ አካተን መሄድ እንድንችል መጀመሪያ መመዘኛዎች እናውጣ። መመዘኛዎቻችን ደግሞ ብዙ ነገሮችን ከግምት ውስጥ ማስገባት አለባቸው። ስለዚህ በዛ መሰረት በመጀመሪያ ያየነው ነገር ምንድን ነው? አገሪቱን የሚንጡ የፖለቲካ አስተሳሰቦች ምንድን ናቸው? በዚህ ሰዓት እዚህና እዛ ሆነው የተለያዩ አካላት የሚያራምዷቸው የፖለቲካ አስተሳሰቦች። ስለዚህ እነዚህን የፖለቲካ አስተሳሰቦች ካመጣም በኋላ እነዚህ የፖለቲካ አስተሳሰቦች ደግሞ በማን ይወከላሉ? የትኞቹ የፖለቲካ ተቋማት ናቸው እነዚህም በደንብ የሚወክሉት ብለን እሱን በደንብ አየን። በዛ መሰረት በመጀመሪያ አስራ አራት በሀገሪቱ ውስጥ ያሉ ዋና ዋና የፖለቲካ ቡድኖችን መረጥ እና እነሱን አገኘ ናቸው። ሁለተኛው የተወሰኑ አክቲቪስቶችን የፖለቲካ አክቲቪስቶችን እንደዚሁ አስገባን። ቀጥሎ ክልሎች በሙሉ መሳተፍ አለባቸው በዚህ ሂደት ሁሉንም ብሔር ብሔረሰብ ማሳተፍ ባይፈቅድልንም ይሄ ሂደት፣ ነገር ግን ክልሎች በሙሉ አሁን ባለው የሕገ መንግስታዊ አደረጃጀት ማሳተፍ አለብን ብለን ሁሉም ክልሎች የሚሳተፉበትን ነገር አረጋገጥን። ከዛ ቀጥሎ ግን ያደረግነው ምንድን ነው? ከሲቪል ማህበረሰብ፣ ከምሁራን፣ ከግሉ ክፍለ ኢኮኖሚ እና ከሚዲያው ከመገናኛ ብዙሀን ሰዎችን ከዛ ተቋት ውስጥ መረጥን። ይህን ሁሉ ነገር ስናደርግ የዳያስፖራ ኮሚኒቲ መወከል ስላለበት የዳያስፖራውን ማህበረሰብ ሁለት ሰዎች አመጣን። ከዛ ውጭ ግን ሴንሲቲቪቲ ማርከርስ ያልናቸው ነገሮች ነበሩ። ሳናስበው የሆነ የእድሜ ቡድን ወይም የሆነ ጾታ ወይም የሆነ እምነት ወይም የሆነ ብሔር ብሔረሰብ ላይ በጣም ቁጥር እንዳናበዛ በጥንቃቄ ምስራ ብለን እድሜ በደንብ አየን። ሁሉም ሶስት የእድሜ ክልል ፈጥረን፣ ሶስቱም የእድሜ ክልል መካተቱን አረጋገጥን። ጾታም እንደዚሁ ሴቶች ቶሎ ይረሳሉ እንደዚህ ውይይት ላይ ቶሎ አይመጡም። ወደ አምሮ ማሰብ ይፈልጋል እና እነሱንም በደንብ አስበን ሴቶችንም ወደዚህ እንዲመጡ አደረግን። ቀጥሎ የእምነትም ውክልና እንዲኖር እምነቶች በተለይ ሶስቱ ዋና ዋና የሚባሉት ሃይማኖቶች በደንብ እንዲሳተፉ አደረግን። ከዛ ደግሞ ብሔር ብሔረሰቦች በተቻለ መጠን እነዚህ የምንሰበስባቸው ሰዎች ሁሉንም ብሔር ብሔረሰብ ባይወክሉ እንኳን በተቻለ መጠን ብዙ ብሔር ብሔረሰብ እንዲወክሉልን ጥረት አድር እና እንደነገርኩ ስብስብ ነው ራሱ ነገሩ በቃ። የሆነ ሰዓት ላይ ግን ሪስክ መውሰድ አለብን ማለት ማለት አለብን። ኦፍኮርስ አንድ ጊዜ እኔም ስጠየቅ ይህን ጥያቄ ያልኳቸው ምንድነው እንኳን እኛ የህዝብ ተወካዮች ምክር ቤት እንኳን ጥያቄ ይነሳል። አንዳንድ ይሄ ነገር እኛን አይወክለንም የእኛ ቁጥር መጨመር አለበት ምናምን እንደዚህ የሚል ነገር አለ እና አንድ ሺህ ሰው እንኳን ምረጥ ብትባል ኢትዮጵያ መወከል አይቻል። አክቹዋሊ አስር ሺህም ሰው ምረጥ ብትባል ኢትዮጵያ መወከል አይቻል እንዳለ ልዩ ልዩነቷን ማለት ነው የሆነ ሰዓት ላይ ውሳኔ መወሰን አለበት ከዛ ደግሞ እያረምን በሚቀጥሉት እርምጃዎች እያረምን እያስተካከልን እንሄዳለን እንደ ሁኔታው እንደሱ አድርገን ወደ አርባ ሰዎች መረጥን በመጀመሪያ እነዚህን አርባ ሰዎች ስንመርጥ አርባዎቹን ሰዎች ለማግኘት ወደ መቶ ሀምሳ የሚጠጉ ሰዎችን ያነጋገር ነው አንዳንዱ አይመቸውም አንዳንዱ ፍቃደኛ አይደለም አንዳንዱ እኔ ያደለሁም ገሌ ይሻላል ይላል እንደዚህ እንደዚህ እያደረግን መጨረሻ ላይ እሺ ያሉንን ፍቃደኞቹን አርባ ሰዎች መረጥን። ያ መመዘኛ ያወጣ ነው። መመዘኛ ደግሞ እንዳይበላሽብን እንዲ እንዲ እያቃናን እያስተካከልን ሄድን። የአስራ አራት የፖለቲካ ቡድኖች ኢህአዴግን አራት ፓርቲዎች ጨምሮ ሌሎች አስር የፖለቲካ ቡድኖች እንዲሳተፉ አደረግን በሙሉ። ከዛ በኋላ ልክ የመጀመሪያውን ስብሰባ ስናደርግ አንድ ነገር ተገነዘበ። የፖለቲካ ቡድኖችም በአንድ በአንድ ሰው መወከል አደጋ አለ። አንድ አስቸኳይ ስብሰባ በድንገት ተጠራ። ትልቅ ስብሰባ እና ሲጠራ ከጠራናቸው ሰዎች የተወሰኑት በጣም የሚያስፈልጉ ሰዎች በድንገት መገኘት እንደማይችሉ ነገሩ። እንደምንም ከነሱ ጋር ተደራድረን ተወካዮች እንዲልኩልን አደረግን። ግን በጣም ቁጭ ብለን አሰብን እና ከአሁን በኋላ እነሱ በአንድ ሰው ብቻ መወከል የለባቸው ሌሎች ሰዎች መጨመር አለባቸው ብለን ሁለት ሰው ሶስትም ሰው ይዘው ቢመጡ እንደምንቀበላቸው ነገር ናቸው። ለምንድን ነው በአንድ ጊዜ ሁሉ እንደማይመጡ እናውቃለን። እስካሁን በነበረ ልምድ በአንድ ጊዜ ከ40 ሰው በላይ ተገኝቶ አያውቅም ስብሰባ ላይ። ግን ትልቁ ነገር ምንድን ነው? የፖለቲካ ፓርቲዎቹ ሁሉም ተሳትፏል። ሶስቱም ስብሰባ ላይ ያለው ነገር ምንድን ነው? አንዱ ከሌለ ሌላኛው ይመጣልናል እና እንደሱ አድርገን ያሉትን የፖለቲካ ፓርቲዎች በሙሉ የተወሰኑ የፖለቲካ ፓርቲዎች ሶስቱን ያልተሳተፉልን አሉ። ግን እነሱን ደግሞ በደንብ እየቀረብን እየሄድን መረጃ እየሰጠናቸው እስከ መጨረሻ ከኛ ጋር እንዲቀጥሉ አደረግን እና በመጨረሻ ሀምሳ ሰዎች ከእነዚህ ከነዚህ ሀምሳ ሰዎች ጋር ስንሰራ የነበር ነው። በዝግ በመርሃ ግብሩ አማካይነት ለማግኘት የተፈለገው ውጤት ባጭሩ ምንድን እንግዲህ፣ ከሌላ ሀገርም ባለን ተመክሮ ሶስት ውጤቶች ነው የሚጠበቁት አንደኛ ውጤት እነዚህ የተለያየ አመለካከት ያላቸው መሪዎቻችን በአንድ ነገር ላይ ሊስማሙ እንደሚችሉ ከሌላ ሀገር ልምድ አለን። እሱን አስበን የጀመርነው እሱም ምንድን ነው የኢትዮጵያ የወደፊት አማራጭ መልኮች ወይም ሲናሪዮስ ምን ሊመስሉ ይችላሉ? ኢትዮጵያ የትኛውን መንገድ ብትሄድ የቱ ጋር ትደርሳለች? እነዚህ አሁን ያወጧቸው አራት አማራጭ መልኮችና ገጽታዎች ደግሞ በየትኛው መንገድ ቢካሄድ ይደረሳል? አሁን እዚህ ጋር ይሄ ሂደት እርቅ አይደለም፣ ድርድር አይደለም ግን የወደፊት የኢትዮጵያ አማራጭ መልኮች ላይ መግባባት። ስለዚህ እሱ ላይ እንዲግባቡን የፈለግ ነው። እሱ ላይ በደንብ ተግባብተው አራት አማራጭ መልኮችን ተስማምተው ቀርጸዋል። እንደውም ከዛ አልፎ ከአራቱ አማራጭ መልኮች ንጋት የሚባለው አማራጭ ለሁሉም ተመራጭ እንደሆነ ተስማምተው በአቋም መግለጫቸው ሁሉ አሳውቀዋል። ያ ንጋት የሚባለው ሲናሪዮ እውን እንዲሆን ደግሞ ሁሉም ተግተው እንደሚሰሩና እንደሚቆርጡ ተናግረው የጨረሱት እሱ ያልጠበቅ ነው። አንድ ትልቅ ጥሩ ዜና ነበር። ሁለተኛው የሚፈለገው ነገር ምንድን ነው? ከዚህ ከሪፖርቱ የኢትዮጵያን መጻኢ እድሎች ምን ምን ሊሆኑ እንደሚችሉት በጋራ ከማመላከት በተጨማሪ ሁለተኛው በግል ያላቸውን ግንኙነት የመነጋገር የመደማመጥ አንዱ አንዱን የመረዳት አንዱ እግሩን የሌላው ጫማ ውስጥ የማጥለቅ እና ከዛም አልፎ እርስ በርስ የመተማመን ነገር ሊፈጥሩ እንደሚችሉ ግምት ነበረን ከሌላ ሀገር ልምድ። ስለዚህ ያንንም ተሳክቶልናል፣ ከሞላ ጎደል የተሳተፉት ሰዎች በሙሉ ጥሩ ወዳጅነት፣ ጥሩ ወንድማማችነት፣ እህትማማችነት ፈጥረው በፊት ያልነበራቸው አይነት ግንኙነት መስርተዋል። አሁን አንዳንድ ሰዎች እንዲህ አይነት ሂደት ውስጥ የመሳተፍም እድል ሌላው ይቅርና ለመወያየት እንኳን እድል አልገጠማቸውም በነበሩባቸው የፖለቲካ ህይወቶች ውስጥ እና ይሄ አሁን ያጋጠማቸው ነገር ለነሱ በጣም አይንገላጭ ነገር ነበር። ሰው ሲናገሩ ሰው ሲያዳምጣቸው እነሱም ደግሞ የሌላን ሰው ታሪክ ሲያዳምጡ ለረጅም ጊዜ ይዘው የቆዩትን አመለካከት እና ግምት የሻረላቸው ነገር ነበር እና ይሄ በጣም ጥሩ ነው። በሀገራችን ያለውን የፖለቲካ ባህል ይሄ የመፈራረጅ፣ የመኮናነን፣ አንዱ አንዱን የማግለል እኔ ብቻ ነኝ ትክክል ብሎ የመናገር መነጋገር የሌለበት መናገር ብቻ ባህል ከስር መሰረቱ ሊሽርልን የሚችል ነገር ነው እና መሰረቱ ተጥሏል ወደፊት ይቀጥላል ብለን እናስባለን። ያ ያገኘነው ነገር ነው። ሶስተኛው በጣም ጠቃሚ ነገር ደግሞ አገራችን የጋራ ጉዳያችን ነች፣ የማንም አይደለች። በጋራ የአገር ጉዳይ ላይ አብሮ ለመስራት አቅም አግኝተዋል። አብሮ ለመስራት አብሮ የመስራት አቅም ተገንብቷል። የጋራ ድምጽ ማሰማት ብቻ አይደለም፣ የጋራ ሰነድ ማውጣት ብቻ አይደለም። በጋራ ደግሞ ወደፊትም ቢሆን አብሮ ለመስራት ቁጭ ብሎ ለመነጋገር እድል አግኝተዋል። አሁን ከነዚህ በዝግ ከተደረጉ ሂደቶች በኋላ እንደምናየው በተለይ የፖለቲካ ፓርቲ አመራሮቻችን ከፊት ይልቅ ቁጭ ብለው ሲነጋገሩ ሲደማመጡ፣ አንድ መድረክ ላይ በጣም በመከባበር ሀሳባቸውን ሲገልጹ የምናይበት ነገር እየበረከተ መጥቷል እና ይሄ አብሮ የመስራት ነገር ደግሞ አብረን የሁላችንም ለሆነችው አገራችን ጉዳይ፣ ለሕዝባችንም ጉዳይ በጣም ጠቃሚ ነው እና እነዚህ ሶስት ዓላማዎች ነበሩት ከሞላ ጎደል እየተሳኩ ነው። መሰረቱ ተጥሏል፣ ይቀጥላል ብለን ተስፋ ለን። ይሄ ውጤት እንግዲህ እድሜው ረዥም እንዲሆን እንዲቀጥል ብቻ ሳይሆን ከግለሰቦችና ከቡድኖች አልፎ የህብረተሰብ ሀብት ወይም መለያ እንዲሆን ምን መደረግ አለበት ነው የምትሉት እናንተ? እኛ በሶስት ደረጃ ከፍለን ነው የምናየው። አንደኛው ራሳቸው አመራሮች የፖለቲካም ይሁን ከፖለቲካ ውጭ ያሉ ተጽዕኖ አምጪ አመራሮቻችን ይህንን ባህል በጣም አጠናክረው መቀጠል አለው። ይሄ ባህል ደግሞ እርስ በርስ የፖለቲካ አስተሳሰቦቻችን ተለያይተው ሌሎች አመለካከቶቻችንም አንድ ባይሆኑ ነገር ግን ሰዎች ነን እና ተገናኝተን ማውራት እንችላለን። አብረን ሻይ መጠጣት እንችላለን። አብረን ኳስ መጫወት እንችላለን። ለምንድን ነው እስከ ጠላትነት ድረስ የምንደርሰው ባለን አመለካከት? እና ያን ያክል ወዳጅነትና ወንድማማችነት ፈጥረን መሄድ እንችላለን። ፖለቲካ ለህዝብ ይጠቅማል ብለን ያመጣነውን ሀሳብ አምጥተን ለገበያ አቅርበን ካሸነፍን ሀሳቡን የምንተገብርበት ከተሸነፍን ደግሞ ያንን የአሸናፊውን ሀሳብ እንዲሄድ እድል የምንሰጥበት ደግሞ ጊዜ ጠብቀን እኛም ሀሳባችንን የምንሸጥበት ነገር ነው። ይሄ ደግሞ ትዕግስት ይፈልጋል፣ መቀራረብ ይፈልጋል እና ይሄ ነገር በሌለበት አገር መቀጠል አትች እና በዚህ ምክንያት የፖለቲካ አመራሮቻችንም ሌሎች አመራሮቻችንም ሀሳቦቻቸው እንደተጠበቁ ሆነው የሚታረቁት እየታረቁ የሚለያዩባቸውም ችግር የለውም ይለያዩ። መጨረሻ ላይ ህዝብ ይወስናል፣ ይሄኛው ጉዳይ ነው የተሻለ ብሎ ነገር ግን ወንድማማችነታቸውን ለእኛ አባቶቻችን ናቸው እነዚህ መሪዎች እናቶቻችን ናቸው። እና ከነሱ መማር የምንፈልገው ነገር ለህዝቡም ትተው መሄድ ያለበት ሌገሲ በቃ ብንለያይም የአንድ ሀገር ልጆች ነን ብንለያይም እንቀራረባለን ብዙ የምንጋራቸው ነገሮች አሉ ብለው ለህዝቡ በአርአያነት የሚያስተላልፉት ነገር ስላለ ይሄ ነገር ይቀጥላል። እኛም የተወሰነ ጊዜ እንቀጥለዋለን። እርግጠኛ ነኝ አሁን ባገኙትም ደግሞ መልካም ጣዕም መሪዎቻችን ይሄን ነገር ይቀጥሉታል ብለን እናምናለን። አሁን የምናስበው ሁለተኛ ነገር መሪዎች ለአባላቶቻቸውና ለደጋፊዎቻቸው ይሄንን እነሱ አሁን የደረሱበትን ነገር፣ ሪፖርቱን፣ የተፈጠረውን መልካም መንፈስ ለአባላትና ለደጋፊዎቻቸው እንዲያስተላልፉ ስራ መስራት ጀምረናል። ይሄ ሁለተኛው ደረጃ ነው። ሶስተኛው አጠቃላይ ህዝቡ ነው። አጠቃላይ ህዝቡ ደግሞ በተለያዩ መንገዶች ሊደረስ ይችላል። አሁንም መሪዎች እዚህ ጋር ትልቅ ሚና ይጫወታሉ። አርአያ በመሆንም በንግግራቸው በድርጊታቸውም። በዚህ ረገድ አገሪቱ ውስጥ ያሉ መገናኛ ብዙኃን እንደዚሁም ደግሞ ሌሎች መንገዶችን በሙሉ በመጠቀም የተለያዩ ስብሰባዎችን በአዲስ አበባና በሌሎች ቦታዎች በማድረግ ወደ ታች ለማስረጽ ጥረት እናደርጋለን። ይሄ ሁሉ ሲሆን ግን አንድ አጠቃላይ ማዕቀፉ ምንድን ነው? አንድ ተስፋ ነው ያመላከተው ይሄ ሂደት። ያ ተስፋ ምንድን ነው? ብንቀራረብ፣ ብንደማመጥ፣ ከመደባደብ ይልቅ ብንደራደር፣ ከመጣላት ይልቅ ብንወያይ፣ እንደዚህ እያደረግን ብንሄድ፣ ይቅር እየተባባልን እርቅ እያደረግን ብንሄድ፣ የጠረጴዛ ዙሪያ ውይይትን እየለመድን ብንሄድ ኢትዮጵያ ይነጋላታል፣ ለኢትዮጵያውያንም ይነጋላቸዋል። እና ያንን ተስፋ አመላክተውናል መሪዎቻችን ለኢትዮጵያ ሊነጋ ይችላል ለዚህም ንጋት እንሰራለን ብለዋል። እና መሪዎቻችን እንደዛ ካሉ እኛ ደግሞ ተከታዮቻቸው ያን ነገር መከተላለን እና በአጠቃላይ ማዕቀፉ ያንን ተስፋ ከፊት ለፊት አሳይቶ ከፊታችን የተቀመጡ በቅርብ ያሉ ደንቃራዎችንና እንቅፋቶችን እያለፍን ያንን ትልቅ ተስፋ እንድንጨብጥ መዘርጋት ከነበርንበት ከሀገሪቱ ሁኔታ ካሳለፍነውም ረዥም ታሪክ አኳያ ይሄ በጣም ትልቅ ተስፋ ይሰጠታል። እርሶ ለሀገራችን ውስብስብ ነገሮች ተአምራዊ የሆነ መፍትሄ ነው ብዬ አይደለም የምናገረው። ይሄን እኛ የገባን በጣም በጠንካራ ሁኔታ የምናምነው ነገር፣ ግን ምንድን ነው ችግሩ? ቴክኒኩ አይደለም። የፖለቲካ አስተሳሰብ ተወዳድሮ ያሸነፈው ሊተገበር ይችላል። ችግሩ የቴክኒኩ ወይም ያስተሳሰቡ ልዩነት ሳይሆን፣ ችግሩ አንደኛ በእርስ በርስ ያለን መቀራረብ፣ እንደ አገር ልጅ አለማሰብ፣ አንዱ ራሱን ሲያቀርብ እንደ መሪ ሌላውን እንደ ጠላት አድርጎ መፈረጅ። ይህ እንግዲህ ከረጅም በእኔ እድሜ እንኳን በማቀው በተለያዩ ስርዓቶች ውስጥ በቃ ለምደነው ውስጣችን የተዋህደን ነገር ነው። ያ መሆን የለበትም። ያ ከተስተካከለ ቴክኒኩ መፍትሄ አለ። ብቻችን ግን የሚጎድለም ያ የወንድማማችነት መንፈስ ተጎድቷል፣ በጣም ነው የተጎዳው። ወንድማማችነታችን እርስ በርስ ሀሳብ ስንገላለጽ እንኳን እንደ አገር ልጅ ሳይሆን እንደ ሌላም አገር ሰው ሳይሆን የገነትን የመንግስተ ሰማያትና የሲኦል ሰዎች አይነት ልዩነት ይዘን ነው የምናቀርበው እና ያ በጣም ያሳዝናል። በጣም ያን ነገር ካረገብ ነው በራሱ ለመደማመጥ ለመነጋገር በጣም ብዙ መድረክ ይፈጥራል። አንድ ሁለተኛው ጥያቄ አቀራረባችን ያሉንን አመለካከቶች የፈለገ ይሁን ጥያቄ አይቆምም። ወደፊትም ይመጣል። ጥያቄ መቼም አይቆምም። ትውልድ በተቀየረ ቁጥር ፈታኝ ጥያቄዎች መልካቸው ይለወጥ ይሆናል እንጂ አይነታቸው ይለወጥ ይሆናል እንጂ አይቀሩም። ለእሱ መዘጋጀት አለ። ነገር ግን ጥያቄውን እንዴት ነው የምናቀርበው ያን ጥያቄ ሌላ ሰው ሰምቶ እንዲረዳን እንዲደግፈን ወደኛ እንዲጠጋ ነው የምናቀርበው ወይስ ልክ አንድ ጥያቄ ሲመጣ አሁን ሌላው ሰው የራሱ ምሽግ ውስጥ ይገባል። እና ሌሎችን ሰዎች ወደ ምሽጋቸው ውስጥ የሚያስገባ መሆን የለበትም አቀራረባችን። ጥያቄውን በኃይል ጮኸን ስላቀረብ ነው አይመለስም፣ በቀስታም ስለቀረብነው አይረሳም። ትልቁ ነገር ጥያቄውን ስናቀርበው በጥሩ መንፈስ ሰዎችን እንዲረዱት አድርገን አውንታዊ በሆነ ነገር አዋዝተን አቅርበን የአንድ ሀገር ልጆች ነን እኛ ይሄ ጥያቄ አለን አልተመለሰልንም። ይህን ጥያቄ እንዴት ነው የሚመለሰው? እስኪ እንወያይ ብለን ብናቀርብ ሰውም ክፍት ይሆናል ስጋት አይገባው። አሁን ከባዱ ነገር የአንዱ ጥያቄ ሲመለስ ለሌላው 15 ጥያቄ ይፈጥርበታል። የአንዱ ጥያቄ ሲቀርብ ሰው የሚፈራው ይሄ ጥያቄ የተመለሰ ቀን እኔ በቃ ህልውና ይጠፋል ብሎ ያስባል ና እነዚህን ነገሮች ያስቀርልናል። መድረኩ ከተመቻቸ የኢኮኖሚያችን፣ የማህበራዊ ጉዳዮች፣ የፖለቲካ ጉዳዮች እንደ ማንኛውም በዓለም ላይ እንዳለ አገር እስከ ዛሬም ብቅ እያሉ ለዘላለም እንደቆዩ መንግስታት እንደገጠማቸው ችግር ነው እንጂ ሌላ የተለየ ነገር የለም። ኢትዮጵያ ምንም ማጋነንም አያስፈልግም ማቃለልም አያስፈልግም ችግራችን። በዚህ ሂደት ከተሳተፉ መሪዎች መካከል ጥቂቶቹ ተመክሯቸውንና ተስፋቸውን ወደፊት ያካፍሉናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አቶ የሸዋን አቶ ንጉሡን እንዲሁም ባልደረባይን መለስካቸው አምሃን አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ደሳለኝ አለኝ መኮንን ምርጥ ምርጥ የሙዚቃ ድግስ ኮሮጆውን ሸክፎ ሰልፍ ላይ ቆሟል። አሁን ይቀጥላል የሙዚቃ ቃና ዝግየት ካሉና ከአሁኑም የአሜሪካና የአውሮፓ ጣዕመ ዜማዎች ያስኮመኩማቸዋል። በገሬው ጊዜ የሙዚቃ ቃና ሰለሞን፣ አመሰግናለሁ አየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራችሁ የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም አዳዲስ ከወጡም ቆየት ካሉትም ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤ ያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ የምሽት ፕሮግራማችንን የምንጀምረው ድራንክ ኢላ በተሰኘው ቢዮንሴና ጄዚ በሚጫወቱት ዜማ ይሆናል። I get filthy when that look of it to me. I've been thinking, I've been thinking, why can't I keep my fingers off it, baby? I want you. My like an animal with these cameras all in my grill flashing lights flashing lights you got me peeping peeping peeping Swerving, swervin on that big body been serving all this, swerving, surfing all and it's good, good. የጀመርነው ጀመር ቢያንሴ ከባለቤቷ ከጀዚ ጋር ታጅባ የተጫወተችውን ድራንኪላ በፍቅር መስከር የተሰኘውን ዜማቸው ነበር። ቢያንሴ ለግራሚ በብዛት በእጩነት ከቀረቡ ድምፃውያን መካከል አንዷ ስትሆን አስራ ዘጠኝ ጊዜ የግራሚ አሸናፊ ሆናለች። ቀጥለን የምናደምጠው ደግሞ ቦዳክ የለው ይባላል። ድምፃዊ ካርዲቢ ነች። Hello. you can f with me if you wanted to. These expensive, these is red bottoms, these is bloody shoes. Pick the school, I can get them both. I don't want to tools and I'm quick cutting also. Don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now, speak that means I don't. To, I'm a boss to a worker. Try make bloody moves. Now she say, she gon' do what or who? Let's find out and see. Cardi B, you know where I'm at. You know where I be. You in the club just to party. I'm there, I get paid a fee. I be in and out them then so much I know they tired of me. Honestly, don't give up about who in front of me. try two mixtapes in six months. We're breaking as hard as me. I don't bother with these... Don't let these bother me. They yeah. see pictures, they say goals. Some who they tryna to be. Look, like, I might just send in some vape. I might just chill with your boo. I might just spill on your babe. My feel like a lake. He want to swim with his face. I'm like, OK. I let him get what he want. He buy me East and LeBron yeah. and the new wave. When it go back as the horse, I got the trunk in the front. I'm the hottest in the street. Know you probably heard of me. Got a bag and fix my teeth. Hope you know it ain't cheap. I pay my mama bills. I ain't got no time to chill. Think these be mad at me. They baby father wanna build. They look, You can f with me if you wanted to. These expensive, these is red bottoms, these is bloody shoes. hit the school, I can get them both. I don't wanna choose. And I'm quick, cutting also. So don't get comfortable. Look, I don't dance now. I make money move. Say, I don't gotta dance. I make money move. If I see you now speak. that means I do with you. I'm a boss to a worker, I make bloody moves. If you a booty, you get pop. You a goofy, you a up. Don't you come around my way. You yeah. can't hang around my block. And I just check my concerns. So Turns I'm rich, I'm rich, yeah. I'm rich. I put my hand above my hip. I bet you dipy dipy dips. I say, I get the money and go. Yeah. This is hot like a stove. My yeah. glitter is gold. Tell that little bitch yeah. to her roll. I just in a rover, no rolls. I just came up in a rave. Yeah. I need to fill up the tank. No, yeah. I need to fill up the safe. Yeah. I need to let all these know yeah. they none of, they none of the safe. Yeah. I go to dinner and steak. Only the real can I used to live in the peace. Now it's a crib with a gate. Rolly got charms the life rots the place. I to let these, let these know. Just in case forgot. I just want to check the mail, another check from all the stuff You can fuck with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the store, I can get them both. I don't want to choose, and I'm quick. Cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I do I'm a boss, you are welcome. welcome. በቅርብ ጊዜ ነው ወደ ሙዚቃው ዓለም የተቀላቀለችው ግን በዚህ አጭር ጊዜ ተደናቂነትን አትርፋለች ካርዲቤ ይህ ያደመጥነው ቦዳክ የለው የተሰኘው ዜማ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የነበረ የራፕ ዜማ ነው ቀጥለን በምናደምጠው ዜማም ካርዲቤን እናገኛታለን የዜማው ርዕስ ገርልስ ላይክ ዩ የተሰኘ ሲሆን ድምፃዊ ማሩን ፋይፍ ነው በካርድቤ ታጅቦ ነው የሚጫወተው I was with you we spent the weekend getting even. We spent the late nights making things right between us. But now it's all good, babe. What I thought would babe. Yeah girls, like you love falling near yeah, me, do what I want when I'm Maybe I'm barely alive. Maybe you take some week for the last time. Yeah. Maybe I know that I'm drunk. Maybe I know you're the one. Maybe I'm thinking it's better if you drive. After long ago, I was dead. No, it's really real if I let you meet my mama. Yeah. You don't want a girl like me, I'm too crazy. for every other girl you meet is too gay. I'm sure them other girls were nice enough. But you need someone to say sit up. So who you gonna call Cardi? Cardi? Coming right right up like a Harley? Harley? Why is the best food always forbidden? I'm coming to you now, doing 20 over the limit. The red light, red light, stop, stop. I don't play when it comes to my heart. Let's get it though. I'm ማሩን ፋይ በካርድ ቢ ታጅቦ ገርልስ ላይክ ዩ የተሰኘውን ዜማው ነበር ያደመጥ ነው። በመቀጠል ደግሞ እስቲ እንደ ኤውሮፒያን አቆጣጠር ወደ 2005 ዓ.ም ልውሰዳችሁና ያን ሰሞን ዜማው እንደወጣ ለበርካታ ወራት የዓለም የሙዚቃ ሬዲዮ ጣቢያዎችን ተቆጣጥሮት ነበር። የጀምስ ብለንት ዩአር ቢዩቲፉል የተሰኘው ዜማው My life is brilliant Brilliant, my love is pure. I saw an angel of Adam Shaw. Sure. She smiled at me on the subway. She was with another man. But I won't lose on no sleep on that. Cause I've got a plan. You're beautiful. You're beautiful. You're beautiful. True. I saw your face in a crowded place, and I don't know. ዩአር ቢዩቲፉል የተሰኘውን የጀምስ ብለንትን ዜማ ነበር ያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ ስትሮንገር በተሰኘው በኬሊ ክላርክሰን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Feels warmer sleeping here alone. You know, I dream in color and do the things. ደስ አለኝ። እናመሰግናለን ለሙዚቃ ምርጫው። ማጠቃለያ ዜና ላሰማና እንሰናበታለን። የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ትናንት ያካሄደውን የመጀመሪያ ስብሰባ የተለያዩ ውሳኔዎችን አሳልፎ አጠናቋል። ፓርቲው ወደ ውህድ ፓርቲ ከግንባርነት ከተሸጋገረ በኋላ ባካሄደው የመጀመሪያ የአስፈጻሚ ኮሚቴ ስብሰባ በተለያዩ ወቅታዊና ሀገራዊ ጉዳዮች ዙሪያ መምከሩ ተገልጿል። የ2012 ብሔራዊ ምርጫ በያዝነው ዓመት እንዲካሄድ ጠንካራ አቋም መያዙንም ነው ብልጽግና ያስታወቀው። ህዝባዊ ወያኔ ሀርነት ትግራይ ህወሀት በዛሬው ዕለት አስቸኳይ ድርጅታዊ ጉባኤ ማካሄድ ጀምሯል። የጽናትና መመከት ጉባኤ በሚል መሪ ሀሳብ እየተካሄደ ያለው ይህ ጉባኤ እስከ ነገ የሚቀጥል ሲሆን ፓርቲው በውህደት ጉዳይ ላይ የመጨረሻ ውሳኔውን ያሳልፋል ተብሎ ነው የሚጠበቀው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢራን ኩድስ ሰራዊት አዛዥ ሞት የተሰማቸውን ደስታ ገልጸዋል። ካሲም ሱለይማኒን የገደለው የአየር ጥቃት እንዲያውም በጣም ነው የዘገየው ነው ያሉት ፕሬዚደንቱ ፕሬዚደንቱ በባግዳዱ ዓለም አቀፍ አውሮፕላን ጣቢያ አቅራቢያ ጀነራሉን ኢላማ ያደረገ የአየር ጥቃት መካሄዱ ከተረጋገጠ ወዲህ ለመጀመሪያ ጊዜ በሰጡት ቃል ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሶሎሞን አባተን ነኝ።